Thank <laughs> you. ሲመታኝ ማዕበሉ ማን ያድንባል፣ ሁሉም ሲሉ በሰላም አለፍኩ። በጸጥታ ሁሉ ተችሎ ለአንተ ጌታ፣ በሰላም አለፍኩ። በጸጥታ ሁሉ ተችሎ በአንተ ጌታ፣ ምግር ሲመታኝ በጸጥታ ሁሉ ተችሎ በአንተ ጌታ በሰላም አለፍ በጸጥታ ሁሉ ተችሎ በአንተ ጌታ በአንተስ ስል ተፈወስኩኝ ጌታ በፍቅር ተማረኩኝ ሞቴን ሽረው በአንተ ሞት የዋ ቆምከኝ በሕይወት ሞቴን ሽረው በአንተ ሞት የዋ ቆምከኝ በሕይወት ሙግር ሲመታኝ ማእበሉ ማንያድነሉ ሉም ሲሉ በሰላም አልፍ በጽጥታ ሁሉ ተችሎ አንተ ጌታ፣ በሰላም አለፍ በጸጥታ ሁሉ ተችሎ አንተ ጌታ። ደጅ ስጠና ስማጽንህ መቼ ጨከነ ጌታ ልብህ? እንደ ቀራጩ አጎነበስኩ ምረት ጸጋህን ከእጅ ለበስኩ። እንደ ቀራጩ አጎነበስኩ ምረት ጸጋህን ከእጅ ለበስኩ። ምግር ሲመታኝ ማዕበሉ ማን ያድነሉ ሁሉም ሲሉ በሰላም አለፍ በጸጥታ ሁሉ ተችሎ በአንተ ጌታ ሰላም አለፉ፣ በጸጥታ ሁሉ ተችሎ አንተ ጌታ። ዘውትር ልልብ ልብ ዘምር ስለ ገባኝ ነው የአንተ ፍቅር። ጌታ ብጠራው ስምን ለውጠው ነው ታሪኬን። ጌታ ብጠራው ስምን ለውጠው ነው ታሪኬን ንግር ሲመታኝ ማዕበሉ ማን ያድናሉ ሁሉም ሲሉ በሰላም አልፍ በጸጥታ ሁሉ ተችሎ አንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ አአንተ ጌታ። አይኖች አያዩም ካንተ በቀር የምትወደድ የምትፈቀር ዘመዶ ወገኔ ሆነኛልን የሚችል የት ይገኛል? ዘመዶ ገኔ ሆነኛል እኔን የሚችል የት ይገኛል። ግር ሲመታኝ ማዕበሉ ማን ያድነዋል? ሁሉም ሲሉ በሰላም አለፍ በጸጥታ ሁሉ ተችሎ አንተ ጌታ በሰላም አለፍ በጸጥታ ሁሉ ተችሎ Take it